የሶማሊያው ፕሬዚዳንት አብዱላሂ መሐመድ ወይም በቅጽል ስማቸው አብዱላሂ ፎርማጆ በአሚሶም ጥላ ስር ወታደሮቻቸው ወደ ሶማሊያ ወዳዘመቱ አገራት የስራ ጉብኝት ማድረግ ጀምረዋል። ፕሬዚዳንቱ ትላንት በኡጋንዳ ጉብኝት ያደረጉ ሲሆን በኢትዮጵያ ተመሳሳይ ጉብኝት ለማድረግ ዛሬ አዲስ አበባ ገብተዋል። የጉብኝታቸው ዓላማ ምንድን ነው ብለን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ጠይቀናቸው ተከታይን ብለዋል። ይህ ጉብኝት ሁለት ዓላማዎች ነው ያሉት። አንደኛ ሰሞኑን ሞቃዲሾ ውስጥ የተከሰተውን የሽብር ጥቃት ተከትሎ የኢትዮጵያ ህዝብና መንግስት ላሳየው አጋርነት፣ ወንድምነት እና እህትነት መስገናቸውን ለመግለጽ ነው። የኢትዮጵያ መንግስት ባለፈው ሳምንት መጨረሻ ላይ አርብና ቅዳሜ ላይ ሰባት ቶን የሚሆን የመድኃኒት እና የተለያዩ የሕክምና ቁሳቁሶች እርዳታ እንዲሁም አራት ሐኪሞችንም ወደ ሶማሊያ አሰማርቷል። ይሄ ድጋፍ ሞቃዲሾ ላይ ከተከሰተው የሽብር ጥቃት ጋር በተያያዘ አነስተኛ ይሁን እንጂ የሶማሊያ ሕዝብ አሁን ከገጠመው ፈተና አንጻር የኢትዮጵያንም ህዝብ አጋርነት ያላቸውን ተቆርቋሪነት ለማሳየት የተወሰደ እና ምስጋናቸውንም ለመግለጽ ነው። ሁለተኛ ይሄ የሽብር ጥቃት ሶማሊያውያንን አንድ አድርጓል። አሸባሪዎች ለሶማሊያ የማይሰኙ መሆናቸውን የሚያስከትለው አደጋም በጣም የሚያምና ከባድ እንደሆነ አሳይቷልና ከሞቃዲሾ እስከ በልት ወይን፣ ከጀውሃር እስከ ዱሳ መረብ ሁሉም አንድ ላይ እንዲቆሙ አድርጓል። መንግስት ይህንን የህዝብ አንድነት አስተባብሮ ጸረ ሽብር ጥቃቱን አፋፍሞ መቀጠል ይፈልጋል። በዚህም የጎረቤት ሀገሮችን ድጋፍ ማግኘት ይፈልጋል። ስለዚህ የኢትዮጵያን ድጋፍ ለመሻት ነው። የሶማሊያው ፕሬዚደንት አብዱላሂ ፎርማጆ ለተመሳሳይ ጉብኝት ወደ ጅቡቲ እንደሚያቀኑ ለማወቅ ተችሏል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።